ኬንያ የሶማሊያ ስደተኞች ይኖርበት የነበረውን የደዳብ ካምፕ ሰፈሮች እየዘጋች መሆኗን ስደተኞች ተናገሩ። ባለፈው ዓመት ካምፒዮስ የተባለ የደዳብ ሰፈር የተዘጋ ሲሆን በሚቀጥለው ዓመትም ኤፍ ሁለት የተባለ ሰፈር ሊዘጋ እንደሆነ ስደተኞቹ ለአሜሪካ ድምፅ ተናግረዋል። የስደተኞች ቁጥር በማሽቆልቆሉ በደዳብ የሚንቀሳቀሱ የእርዳታ ሰጪ ድርጅቶች ቁጥርም ሊቀንስ እንደሆነ የደዳብ ማህበረሰብ ተወካይ ተናግረዋል። የኬንያ ስደተኞች ጉዳይ ቢሮ ስለ ሁኔታው ተጠይቆ መልስ ባይሰጥም አንድ የቢሮው ባልደረባ ስደተኞች ስለመጠለያው መዘጋት መስጋት የለባቸውም ብለዋል። ዘጋቢያችን ገልሞ ዳዊት ቀጣዩን ዘገባ ከናይሮቢ ልኳል እነሆ የኬንያ መንግስት ባለፈው አመት የደዳቢን የስደተኞች መጠለያን አስመልክቶ ያስተላለፈውን ውሳኔ የሀገሪቱ ጠቅላይ ፍርድ ቤት ውድቅ ቢያደርገውም ከውሳኔው ወዲህ በመጠለያ ጣቢያው ያለው ሁኔታ አሳሳቢ መሆኑን ስደተኞች ይናገራሉ። በካምፑ ይኖሩ የነበሩ ከፊል የሶማሊያ ስደተኞች ወደ ሶማሊያ በመመለሳቸው በደዳቢ ያለው የስደተኞች ቁጥር ወደ 200 ሺህ ወርዷል። የኬንያ መንግስት ስደተኞች ይኖሩበት የነበረውን አንድ ሰፈር በሙሉ የዘጋ ሲሆን በሚመጣው አመት እፎ ሁለት የተባለውን ሰፈር እንደሚዘጋ ማሳወቁ ስደተኞቹን እያሳሰበ ነው ይላሉ። በደዳብ አንድ የማህበረሰብ መሪ ሱዳን ጉዳዩ ጅራ ካምፕ ከናሌኒ ጭፍ ነዋን ጀዱ ሞቱማ ኒሮ ገረገራት ይህ ካምፕ ይዘጋ ይሆን ወይ በሚል ትልቅ ስጋት ላይ ነው ያለው። መንግስት ብዙ ጊዜ ካምፑን እንደሚዘጋው ነው የሚዝተው። የሀገሩ ጠቅላይ ፍርድ ቤት ባለፈው አመት እንዲዘጋ ወስኗል። ቢሆንም እስካሁን ግልጽ የሆነ ነገር የለም። ስደተኞች ሌላም ችግር አላቸው። ወደ ካምፑ እየመጡ ያሉት አዲስ ስደተኞች ምዝገባ መከልከላቸውንም ይናገራሉ። ሁሴን ኡስማን ደዳብ ከመጣ አራት ወር ሆኖታል። እሱም የሶስት ልጆች አባት ሲሆን በጥገኝነት መመዝገባ ለመቻሉ ከቤተሰቡ ጋር ችግር ላይ መሆኑን ይናገራል። ከእኔ በፊት እዚህ ይኖር የነበረ ሰው ነው አስጠግቶኝ የምኖረው ያው እ መሬት አንጥፈን ነው የምንተኛው። ዝናብ ቢዘንብም ይሄንን የምንተኛበትን ነው የምንጠለለው። ስለዚህ ኑሯችን በጣም ከባድ ነው። ጥገኝነት የሰጠን አካል ምንም አያደርግልንም። ጨለማ ውስጥ ነው ያለ ነው የደዳብ የኢትዮጵያ ሶማሌ ስደተኞች መሪ አቶ ዳህር መሀመድ አዲስ ስደተኞችን መመዝገብ በመቆሙ በቅርብ ጊዜ ከኢትዮጵያ ወደ ደዳብ የመጡ ወደ ሃምሳ ቤተሰብ ተመሳሳይ ችግር ላይ መሆናቸውን ይናገራሉ። ካምፕ ውስጥ እየዞሩ በልመና ነው የሚኖሩት ማለት እችላለሁ። በገበያ ስፍራ እንዲሁም እቤት ለቤት ምግብ ሲከፋፈል ሲያዩ ይሄዱና ያላቸውን ሰዎች ይጠይቃሉ። ስደተኞቹ የሚያነሱትን ቅሬታ ለኬንያ የስደተኞች ጉዳይ መስሪያ ቤት እንዲሁም በተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ የኬንያ ቅርንጫፍ አቅርበን መልስ አላገኘንም። አንድ የኬንያ የስደተኞች ጉዳይ መስሪያ ቤት ባልደረባ ግን ስደተኞቹ ካምፑ ይዘጋብናል ብለው ስጋት ሊገባቸው እንደማይገባ ተናግረዋል። እኒሁ ሰው አዲስ ምዝገባ በመቅረቱ እየተቸገሩ ስላሉት ስደተኞች ሲናገሩ ያለን መረጃ አሁንም ምዝገባ እንዳለ ነው የሚያመለክተው በማለት አስተባብለዋል። ለአሜሪካ ድምጽ ሬዲዮ ገልሙ ዳዊት ከናይሮቢ